ከኢኮኖሚው ዓለም በአንድ ወቅት ለጀርመን የተሽከርካሪ ምህንድስና የማዕዘን ድንጋይ የነበረው ናፍጣ ከመኪና ባለቤቶች ህግ አውጪዎችና ከተሞች የከፋ ወቀሳ እየገጠመው ነው። ምናልባትም የአውሮጳ መኪኖችን ለዘመናት ሲያሽከረክር የኖረው ናፍጣ ህልውናው ያበቃ ይሆናል። ናፍጣ ተጠቃሚ ተሽከርካሪ አምራች ኩባንያዎች የበካይ ጋዝ ልቀት ገደብን በቴክኖሎጂ ማጭበርበራቸው ላለፉት ሁለት ዓመታት ለጀርመናውያን ራስ ምታት የነበረ ቅሌት ነው። የበካይ ጋዝ ልቀት ቅሌት ከጀርመን ሰማይ ላይ እንዲህ በቀላሉ ገሸሽ የሚል አይመስልም። ባለፈው ሳምንት ደር ሽፒግል የተባለው የጀርመን መጽሔት የሀገሪቱ መኪና አምራች ኩባንያዎች እንደ ጎርጎሮሳዊው ከ1990ዎቹ ጀምሮ በምስጢር ስለ በካይ ጋዝ ልቀታቸው ሲመክሩ ነበር የሚል አስደንጋጭ ዘገባ አስነብቧል። ፎልክስ ቫገን፣ አውዲ፣ ቢኤምደብሊው፣ ፖርሼ እና ዳይምለርን ጨምሮ ስመጥሮቹ አምራቾች በምስጢር እየተገናኙ ፈታኝ የሆነባቸውን የበካይ ጋዝ ልቀት መጠን ገደብ እንዴት ማክበር እንደሚችሉ ይነጋገሩ ነበር ብሏል ሳምንታዊው መጽሔት። ኩባንያዎቹ ህገወጥ በተባለው ምክክራቸው ስለ መኪኖች ዋጋ፣ የግብአት አቅርቦትና ቴክኖሎጂ ያወጉ ነበር ተብሏል። ምስጢራዊው ምክክር የሚመለከተው የጀርመን ገበያ ተፎካካሪዎችን ብቻ ሲሆን መጽሔቱ ስለ ስብሰባዎቹ ከፎልክስቫገንና ዳይምለር የተጻፉ ደብዳቤዎችን ተመልክቻለሁ ብሏል። መጽሔቱ እንደሚለው ከመጋረጃ ጀርባ በተፈጸሙ ድርድሮች የመኪና አምራቾቹ ደንበኞች እንደዚሁም የግብአት አቅራቢዎች ጉዳት ላይ ወድቀዋል። የጀርመን የአካባቢ ጥበቃ ድርጅት ኃላፊ ዩርገን ሬሽ ግን ጉዳዩ አዲስ አልሆነባቸውም። ደ ዶችን ኡመት ሂልፍ ሊገን ፈርሺደነ ዶኩመንት ፎር የጀርመን የአካባቢ ጥበቃ ድርጅት የተለያዩ ተሽከርካሪ አምራቾች ወደ አየር የሚለቁት የበካይ ጋዝ ማረጋገጫ መመሳሰል በአጋጣሚ የተፈጠረ ሳይሆን ታስቦበት የተደረገ መሆኑን የሚጠቁሙ ጠንካራ ማስረጃ የያዙ በርካታ ሰነዶች በእጁ ይገኛሉ። ለግዙፉ መኪና አምራች ፎልክስ ቫገን የበካይ ጋዝ ልቀት ቅሌት አዲስ አይደለም። ክስና ቅጣት የበረከተበት ይህ ኩባንያ ከ2015 ዓ ም ጀምሮ በቢሊዮን ዶላሮች የሚቆጠር ገንዘብ አጥቷል። የሜርሴዲስ ቤንዝ አምራቹ ዳይምለር ከቅጣት ለማምለጥ ከመጋረጃ ጀርባ ይደረጉ ስለነበሩ ድርድሮች ለገበያ ውድድር ጥበቃ ሹማምንት አስቀድሞ ማሳወቁ ተሰምቷል። መቀመጫውን ቮልስቡርግ ያደረገው ፎልክስቫገን በበኩሉ አስቸኳይ የቦርድ ስብሰባ ጠርቷል። በመኪኖቼ ላይ የገጠምኩት የበካይ ጋዝ ልቀት መቆጣጠሪያ ብቁ ነው ያለው ቢኤም ደብሊው ከሌሎች አምራቾች ጋር ይደረግ የነበረው ውይይት በመላው አውሮፓ ወጥ አሰራር ለመዘርጋት የሚደረግ ነበር ሲል ክሱን አስተባብሏል። የመኪና አምራች ኢንዱስትሪውን በቅርበት የሚያውቁት ፈርዲናንድ ዱደንሆፈር በጋራ መስራት በኩባንያዎች ዘንድ አዲስ ነገር እንዳልሆነ ይናገራሉ። የአሁኑ ግን ለእርሳቸውም ቢሆን አስደንግጧቸዋል። በመኪና አምራች ኢንዱስትሪው ዘንድ ሕግ አውጪዎችን ለማባበል ወይም ለማሳመን በቡድን መስራት የተለመደ ነው። ነገር ግን ዴርሽፒግል የዘገበው እውነት ከሆነ የገበያ ውድድሩ ላይ ተጽዕኖ የሚፈጠርና የከባቢ አየርን የሚጎዳ በመሆኑ አብሮ መስራቱ ከሚጠበቀው በላይ ሄዷል። ይህ ሊወገዝ የሚገባው ፈጽሞም ተቀባይነት የሌለው ተግባር ነው። ገደብ የተጣሰ ይመስላል። የአውሮፓ ህብረትና የጀርመን መንግስት ጉዳዩን በጥሞና እየመረመርን ነው ብለዋል። የጉዳዩ ውስጠ ምስጢር እንደዚህ በፍጥነት የሚታወቅ አይመስልም። የሁለቱ ተቋማት የምርምር ውጤትና ቅጣት ግን ኩባንያዎቹ የሚከተሉትን የአሰራር ስልት እስከ ማስቀየር ሊደርስ ይችላል። ዳይምለር ባለፈው ዓመት ከተፎካካሪዎቹ ጋር የጭነት ተሽከርካሪዎችን ዋጋ በድርድር ተምኗል በሚል ተከሶ አንድ ቢሊዮን ዩሮ ተቀጥቶ ነበር። ኩባንያዎቹ ጥፋተኛ ሆነው ከተገኙ የአውሮፓ ህብረት ኮሚሽን አሊያም በጀርመን መንግስት የገበያ ውድድር ጥበቃ ተቋም ካለፈው ዓመት ሽያጫቸው 10 በመቶ ሊቀጡ እንደሚችሉ ሬውተርስ የዜና ወኪል ዘግቧል። በኩባንያዎቹ የጎርጎሮሳዊው 2016 ዓ ም ሽያጭ መሰረት ቅጣቱ እስከ 50 ቢሊዮን ዩሮ ሊደርስ እንደሚችል የዜና ወኪሉ ጨምሮ አትቷል። ይሄ ግን በመሰረተ ሀሳብ ደረጃ ነው። ፈርዲናንድ ዱደንሆፈር እንደሚሉት የጀርመን የመኪና አምራቾችን የሚያሰጋቸው በቢሊዮን ዶላር የሚቆጠረው ቅጣት ብቻ አይደለም፣ በደንበኞቻቸው ዘንድ ያላቸው እምነት ጭምር እንጂ። እነዚህ የህገ ወጥ ትብብር ውንጀላዎች እውነት ሆነው ከተገኙ መኪና አምራቾቹን በቢሊዮኖች የሚቆጠር ገንዘብ ያሳጣቸዋል። ይህ በአንድ ጊዜ የሚፈጸም ከፍተኛ ክፍያ ነው። ይጎዳል፣ ቢሆንም ሊቋቋሙት የሚችሉት ነው። የከፋው የእምነት እጦት ይሆናል። ከማያምኑት ላይ በመቶ ሺህ ዩሮ መኪና የሚገዛው ማን ነው? አውዲ የበካይ ጋዝ ልቀት ቁጥጥርን ለማሳደግ ለ850 ሺህ ደንበኞቹ መኪኖች በነፃ ሶፍትዌሮቻቸውን ከፍ ለማድረግ ጥሪ አቅርቧል። ዳይምለር በበኩሉ ለ3 ሚሊዮን መኪኖች ተመሳሳይ እገዛ ሊያቀርብ ተስማምቷል። ይህ ግን የመኪና አምራቾቹን የአክሲዮን ድርሻ ለገዙ ባለውረቶች በቂ አይመስልም። የኩባንያዎቹ የአክሲዮን ዋጋ ባለፈው አርብ እስከ አምስት በመቶ አሽቆልቁሎ ነበር። ፖለቲከኞች በበኩላቸው ከጀርመን ሰማይ ገለል ማለ ለተሳነው የበካይ ጋዝ ልቀት መፍትሄ ፍለጋ እያማተሩ ነው። ናፍጣ የሚጠቀሙ ተሽከርካሪዎችን ከጀርመን አውራ ጎዳናዎች ፈጽሞ ማገድ በፖለቲከኞቹ ዘንድ እንደ አማራጭ እየታየ ነው። የጀርመን መኪና አምራቾች ሰብሰብ ብለው በከተሙባት ሽቱትጋርት ይህንን እርምጃ ተግባራዊ ለማድረግ የአካባቢ ጥበቃ ተሟጋቾች ጉዳዩን ወደ ፍርድ ቤት ወስደውታል። አምራቾቹ የሽቱትጋርትን እርምጃ በጥንቃቄ እየተከታተሉ ነው። በጀርመን ከሚመረቱ ተሽከርካሪዎች መካከል 50 በመቶ በናፍጣ የሚሽከረከሩ ናቸው። የዓለም አቀፉ የንጹህ ትራንስፖርት ድርጅት የአውሮፓ ቢሮ ኃላፊ ፒተር ሞክ የናፍጣ ተሽከርካሪዎች እጣ ፈንታ አጠራጣሪ እንደሆነ ይናገራሉ። ናፍጣ የሚጠቀሙ ተሽከርካሪዎች ከዚህ በኋላ አዋጭ አይደሉም። በብቃት ረገድ ከዚህ ቀደም ጠቀሜታ ነበረው። የናፍጣ ቀረጥ አነስተኛ የነበረ በመሆኑ በመንግስት ድጎማ ይደረግለት ነበር። ይህ ሁሉ እየቀረ ነው። ናፍጣ የሚጠቀሙ ተሽከርካሪዎች ከፍተኛ ግፊትና ከፍተኛ ሙቀት ስላላቸው ቴክኖሎጂው በአንጻራዊነት እየተወደደ ነው። ናፍጣ የሚጠቀሙ ተሽከርካሪዎች ሞተር ሲሰራ ቤንዚን ከሚጠቀሙት አኳያ 1500 ዩሮ ተጨማሪ ወጪ አለው። ስለዚህ አዋጭ አይደለም። ቴክኖሎጂውን ንጹህ ማድረግ ቢቻል እንኳ በኤሌክትሪክ የሚሰሩ መኪኖች ዋጋ ርካሽ እየሆነ ነው። እናም የናፍጣ ተሽከርካሪዎች የነበራቸውን ብልጫ በማጣታቸው ከጥቅም ውጪ መሆናቸው አይቀርም። ጀርመናውያን በፎልክስቫገን ቢኤም ደብሊው እና ሜርሴዲስ መኪኖቻቸው አብዝተው ኩራት ይሰማቸው ነበር። የኩራት ምንጫቸው ግን በገዛ ጎዳናዎቻቸውም ይሁን በዓለም አቀፍ ገበያ ፈተና በዝቶባቸዋል። የፎልክስቫገን የበካይ ጋዝ ልቀት ቅሌት ሲሰማ የጀርመን የመኪና አምራቾች በደንበኞቻቸው ዘንድ የነበራቸው ከብሬታ እጅጉን አሽቆልቁሏል። አሜሪካንን ጨምሮ በተለያዩ ገበያዎች የበካይ ጋዝ ልቀታቸውን የሚደብቁ ተሽከርካሪዎች ሸጧል የሚል ክስ የቀረበበት ፎልክስቫገን ጥፋተኝነቱን ቢቀበልም አመራሮቹ ተጠያቂነትን ገሸሽ ማድረግ ችለዋል የሚል ወቀሳ ይደመጣል። እስካሁን በይፋ ክስ የተመሰረተባቸው በዩናይትድ ስቴትስ የኩባንያው ስራ አስፈጻሚ የነበሩት ኦሊቨር ሽሚት ብቻ ናቸው። ጀርመን በበካይ ጋዝ ልቀት ቅሌቱ እጃቸው አለበት አሊያም ተጠያቂ ናቸው ከተባሉ ግለሰቦች መካከል በቁጥጥር ስር ያዋለችው አንድ ሰው ብቻ ነው። ኒውዮርክ ታይምስ ጋዜጣ እንደዘገበው በአሜሪካ ፌዴራል የምርመራ ቢሮ ባለፈው ጥር ወር በቁጥጥር ስር የዋሉት ሽሚት በቀረበባቸው ክስ በጠበቃቸው በኩል ጥፋተኛ ነኝ ብለው ለመቀበል ተስማምተዋል። ዳይምለር እና ሉፍታንዛን በመሳሰሉ ኩባንያዎች ውስጥ ያገለገሉት ቶማስ ዛትልበርገር ጀርመን ተጠያቂዎችን ለፍትሕ ለማቅረብ ዳተኛ ናት ሲሉ ይወቅሳሉ። ዩናይትድ ስቴትስ በንግድ ስራ ውስጥ የሚፈጸሙ የማጭበርበር የወንጀል ድርጊቶችን የመከታተል ልምድ አላት ብዬ አምናለሁ። በጀርመን ፍትህ ዳተኛና ሰነፍ ነው። እንዲህ አይነት ድርጊቶችንም በጥብቅ አይከታተልም። በዚህ ረገድ የአሜሪካ የፍትህ ስርዓትን አደንቃለሁ። የዴር ሽፒግል ዘገባ የጀርመን ፖለቲከኞች በመኪና አምራቾቻቸው ላይ ጠበቅ ያለ እርምጃ ለመውሰድ ቸልተኛ ናቸው የሚል ወቀሳ አዘንብሏል። የመራሂተ መንግስት አንጌላ ሜርክል ቃል አቀባይት ጉዳዩ በጥልቀት ሊመረመር እንደሚገባ ተናግረዋል። የጀርመን የተሽከርካሪ አምራቾች ማህበር ኃላፊ ማቲያስ ቪዝማን በበኩላቸው ሰዎች አሁን በተሰማው ቅሌ ብቻ ስለ ጠቅላላው የመኪና ማምረቻ ዘርፍ ድምዳሜ ላይ ሊደርሱ አይገባም ሲሉ ተናግረዋል። በባደር ባንክ የካፒታል ትንታኔ ኃላፊው ሮበርት ሃልቨር ግን የተለየ አቋም አላቸው። ሃልቨር እንደሚሉት ከመጋረጃ ጀርባ ይደረግ ነበር የተባለው ትብብር እውነትነት ከተረጋገጠ ጉዳቱ የከፋ ነው። የጀርመን የመኪና ማምረቻ ዘርፍ የሀገሪቱ ተምሳሌት ነው። የትብብሩ ጭምጭምታ አንዳች የእውነት መሠረት ካለው የከፋ ችግር ይገጥመናል። በርካታ ስራዎችና የጀርመን ምርቶች ሕልውና አደጋ ላይ ይወድቃል። በእነዚህ ኩባንያዎች ውስጥ የቦርድ አመራር ሆነው የተቀመጡ ሁሉ በፍጥነት አስፈላጊውን መረጃ ያቀርባሉ ብዬ ተስፋ አደርጋለሁ። ኃላፊነታቸውን በአግባቡ መወጣት ከተሳናቸው ሌላ ስራ ይፈልጉ። የጀርመን የመኪና ማምረቻ ዘርፍ ከአጠቃላይ የኢንዱስትሪው የገቢ መጠን 20 በመቶ ድርሻ አለው። በጀርመን ብቻ 800 ሺህ ሰዎች በዚሁ ዘርፍ ተቀጥረው ይሰራሉ። አድማጮች የዛሬው መሰናዶ ተጠናቋል። እሸቴ በቀለ ነኝ። ጤና ይስጥልኝ።